ዛሬ በኒውዮርክ ረፋዱ ላይ በተባበሩት መንግስታት ድርጅት ጽሕፈት ቤት ደጃፍ ኢትዮጵያውያን ሰልፍ አካሂደዋል። ሰልፉን ያዘጋጀው ወይም የጠራው ኒውዮርክና አካባቢው ያሉ ክፍላተ ሀገር ነዋሪ ኢትዮጵያውያን ስብስብ መሆኑን የገለጹልን የሰልፉ አንዱ አስተባባሪ አቶ በላይ ብርሃኑን አግኝቼ ነበር። ሰልፉን ያዘጋጀንበት ዋናው ምክንያት በሀገራችን ዲሞክራሲን ፍትህንና ነጻነትን በመጠየቅ በሰላማዊ መንገድ ጥያቄያቸውን ያቀረቡ ወገኖቻችን በመገደላቸው ያንን በመቃወምና ለኢትዮጵያ ህዝብ ነጻነት መቆማችንን ለማሳየት ነው። የተባበሩት መንግስታት ይሄንን የተደረገውን ጭፍጨፋ ለማጣራት ጠይቆ ኢትዮጵያ ውስጥ ያለው አምባገነ መንግስት አልፈቅደም ብለዋል እና ይሄንን የተባበሩት መንግስታት ተበቀ ባለ ሁኔታ እንዲከታተልና እቀባን ጨምሮ እንዲያደርግ በጎኖቻችን ላይ የሚደረገውን ጭፍጨፋ እንዲያጣራ ለመጠየቅ በዚሁም አጋጣሚ ደግሞ የዚህ አምባገነኑ መንግስት ደጋፊ የሆኑ የውጭ ሀገር መንግስታት እንደ አሜሪካን መንግስት፣ የእንግሊዝ መንግስት እና የአውሮፓን ህብረት የሚያደርጉትን የወታደራዊ፣ የገንዘብ፣ የዲፕሎማሲያዊ እርዳታ እንዲያቆሙ በሌላ ጎኑ ደግሞ የኢትዮጵያ ነፃነትና ለፍትህ የሚያደርገውን ትክክለኛ ትግል እንዲደግፉ ለማድረግ ነው። ይሄ ነው ባጭሩ አላማችን። ሰልፉን ያዘጋጀው አካል ማን ነው? በሀገራችን ላይ ጭፍጨፋ ሲካሄድ የተሰማን በጣም ቅሬታ የተሰማንና ጉዳታቸው የህዝባችን ጉዳት የተሰማን ኢትዮጵያውያኖች ተሰባስበን አንድ ግብረ ኃይል አቋቋምን በኒውዮርክና በኒውጀርሲ አካባቢ ያሉ የሀገር ወዳድ ኢትዮጵያውያኖች ግብረ ኃይል ብለን ተሰይመ ነው። ሀገር ወዳድ በኒውዮርክና አካባቢ የምንገኝ የሀገር ወዳድ ኢትዮጵያውያኖች ነ ይህን ሰልፍ ያዘጋጀ ነው። ከዚህ ሰልፍ ምን ውጤት ነው የምጠብቁት? የተባበሩት መንግስታት የምናስገባው ደብዳቤ አለ አንደኛ። ሁለተኛ ሰልፉ አካባቢ በምናደርግበት ጊዜ የተለያዩ መንግስታት ዲፕሎማቶች እዚህና ቅንስ አካባቢ ስለሚገኙ ኢትዮጵያ ውስጥ ያለውን ሁኔታ እንዲያውቁን እና በትክክል እንዲረዱ ማድረግ እንችላለን ብለን እናስባለን። ይሄ አንዱ ግባችን ነው። ሁለተኛ ደግሞ ለራሳችንም እንደ ዜጎች ያለንን ግዴታ ተወጥተናል ብለን የመንፈስ እርካታ ይሰማናል። ለሕዝባችን ያለውን ጉዳት በአደባባይ በመጮህና በማሰማት በተጨማሪ ወደፊት ለሚደረገው ሕዝባችን ለሚያደርገው ትግልም አንድነታችንን ለማጠናከርና ለማሳየት ስለሆነ ይህም ሌላው ግባት ነው ብለን እናስባለን። አቶ በላይ ብርሃኑ ለሰጡኝ ቃል አመሰግናለሁ። እኔም በጣም አመሰግናለሁ። ፍራንክፈርት ደግሞ በኢትዮጵያ ኤምበሲ ደጃፍና በሌሎችም ስፍራዎች በዛሬው ዕለት ሰልፍ ተካሂዷል። ከሰልፉ አስተባባሪዎች አንዱ የሆኑትን አቶ ጸጋይ መርጊያ በሻህን የዛሬውን ሰልፍ ዓላማ እንዲዘረዝሩ ጠይቄ ያለሁ። የዚህ ሰልፍ ዓላማ ወያኔ ሰላማዊ መብቱን የሚጠይቅን ሕዝብ መጨፍጨፍ ወይም የኢትዮጵያን አንድነት የሚፈልግ ሕዝብን በግድ ወይም በመግደል ሰላምን ለማግኘት እያሰበ ያደረገውን እንቅስቃሴ እንዲያቆም፣ ሁለተኛ ለሰራዊቱ ነው ያቀረብ ነው ሰራዊቱ ከወያኔ ጋር ተሰልፎ በህዝብ ላይ ጥይትን መተኮት ከህዝብ ወጥቶ ወደ ህዝብ ላይ ጥይትን መተኮት የሚያስቸክነው ኃይል እንዳይኖረውና ከህዝብ ጎን ቆሞ ወያኔ እንዲቃወም ጥሪ እያቀረብን ነው። ከወያኔም በኋላ ህዝብ ሰራዊቱ ላይ ምንም አይነት መጥፎ አመለካከት እንደሌለንና የሰራዊቱ የኢትዮጵያ ሰራዊት እንጂ የወያኔ ሰራዊት አለመሆኑን የያዘ ደብዳቤዎችን ጭምር ነው ያዝ ነው። ሁሉም የእምነት ተቋማት ሙስሊሙም ክርስቲያኑም፣ እንዲሁም ማንኛውም የእምነት ተቋም በኢትዮጵያ ላይ እየተነሳ ያለውን እልቂት በጸሎታቸው እንዲያስቡ የሚቻለውን አይነት የአባት አስታራቂዎችና ሽማግሌዎችን በመያዝ ወደ መንግስት ይህን አይነት ዘር ለዘር የሚያጋጭን ተግባር እንዲያቆሙ በሃይማኖታዊ ሂደት እንዲሄዱበት መልዕክት እናስተላልፋለን። እንዲሁም በስደት ላይ ያሉ የጎጥ ፖለቲከኞችም የሆኑ የአንድነት ድርጅቶች ወላ ተቋማት የጎንዮሽ ይሄ የፖለቲካ መገፋፋትን አቆመው ደግሞ ልዩነታቸውን አጥብበው በኢትዮጵያ ላይ ዘመቻ ወይም የጋራ ስራዎችን እንዲሰሩ እየጋበዝን ነው። የሰልፉ አዘጋጆች ወይም ይህንን ሰልፍ የጠራችሁት እነማን ናችሁ? በጀርመን ኢትዮጵያ ዲፒአር ኢንተርተንመንት፣ በጀርመን ኢትዮጵያ የሙዚቃና የባህል ማዕከል እንደገና፣ ሌላኛው በጀርመን የስደተኞች ምክር ቤት የሚሄድ በአቶ ልውል ቀስቀስ የሚመራ ማህበር አለ። እነዚህ ማህበሮች ናቸው፣ የፖለቲካ ድርጅቶች ሳይሆኑ ኖርማል ማህበሮች ናቸው። የፖለቲካ ድርጅት የጠሩ እሺ፣ ደብዳቤ አዘጋጅተናል ብለው ነበር ና ወደ ማንሳ አቀረባችሁት የኢትዮጵያን ዩኒየን ፓርላመንት ቢሮ ወይም መቀመጫው በርሊን ላይ ስለሆነ ወደዛ ልከናል። ሁለተኛ ደግሞ እዚህ አካባቢ ላሉ የመንግስት ተቋማት የፖሊስ አካላተኛንም እኛንም አጭበው ለወጡ ብሎ ብዙም ሸምት የሚባል ወይም ደግሞ የዚህን ፍቃድ ለፈቀዱልን ሰዎች ይህንኑ አድርገናል። እንደገና አሁን ኤምባሲ ላይ ባደረግነው የሀያ ሰላሳ ደቂቃ ውስጥ ለፖሊሶቹ አስገብተውን ወረቀቱን እንዲሰጡልን ኤምባሲ ሲሉ የኢትዮጵያ ኤምባሲ የኢትዮጵያ ኤምባሲ ያ እዛ ጋ አሁን እሱን ጨርሰን ወደዚህ ወደ ሀይ ኤር ቴሌቪዥን የጀርመን ቴሌቪዥን ጋ ነው እየሄድን ያለ ነው። አሁን ከኤምባሲው ወጥቶ ያነጋገራችሁ ሰው አለ። ደብዳቤውን በፖሊሶቹ አማካኝነት እኛ እናደርሳለን በሚለው እነሱ ኃላፊነት ወስደው ወስደዋል። የፖሊስ ተጠሪ ወይም እኔን እየመራኝ የነበረ የፖሊሶች ተወካይ አለ። በእሱ አማካኝነት ተሰነዋል። ግን ወደ ውስጥ ለመግባት እንዳንችል ቀድመው ኢንፎርሜሽን የደረሰ ምንድን ነው ኤምባሲው ተዘግቶ ነው የዋለው። እርግጥ የሕዝቡ ስሜት ባንዲራውን ካላወረድን በሌላ ባንዲራ ካልቀየርን የሚል መንፈስ ነበረው። እዛ ቦታ ላይ ሲደር ግን ከፖሊሶች ወይም የጀርመን ሕግ ከሰጠን ሕጎች ማስጠንቀቂያዎች አንዱ እኛ ጋር በዲፕሎማሲ ግንኙነታቸው ካለና የጀርመን መንግስት ከፈቀደላቸው ድረስ እንዲህ አይነት የመንግስትን ተቋም ባንዲራ ማውረድ ወይም መቀየር አይቻልም የሚል ከዚህ በፊት በተደረገው በአስራ ሁለት ላይ ተሞክሮ ስለነበረ ከልክለውናል። ሕዝቡም ያንን ማድረግ እየፈለገ ትንሽ ከኛ ጋር ሊጋጭ ፈልጎ ነበር። አባ ሁሉ ነገር ተስተካክሎ ምክንያቱን የማናወርድበት ምክንያት ገልጸንላቸው ተረድተውን ነገሮች በጥ አልፈዋል ማለት ነው። እሺ አቶ ጸጋዬ መርጊያ በሻህ ለሰጡኝ ቃል በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ከስራ በኋላ በመሆኑ ምክንያት ኤምበሲው ከኤምበሲው ምላሽ ለማግኘት ለዛሬ አልቻልንም። አንድ ሌላ ዘገባ ግን አለን። በቂሊንጦ እስር ቤት የሚገኙ የኦሮሞ የፖለቲካ መሪዎች እነ አቶ በቀለ ገርባና ሌሎችም በጠየቁት መሰረት በኢትዮጵያ መንግስት ተገደሉ ላሏቸው ዜጎች የሶስት ቀን ሀዘን ተጠርቶ ተግባራዊ እየሆነ ይገኛል። ትናንትናና ከትናንት በስቲያ የተጀመረው የሀዘን ቀን ጸጉርን በመላጨትና ጥቁር በመልበስ በውጭ ሀገርና በሀገር ቤት ስራ ላይ እየዋለ እንደሚገኝ ሪፖርቶች ይጠቁማሉ። አቶ ወንድሙ ኢብሳ እነ አቶ በቀለ ገርባንና ሌሎችን የኦሮሞ እስረኞችን የሕግ አገልግሎት በመስጠት የሚያገለግሉ ናቸው። በቦሌ ቡልቡላ የታሰሩትን እንደ ጎበኙ እና እነ አቶ በቀለም ጸጉራቸውን እንደተላጩ ከዘመዶቻቸው መስማታቸውን ለቪኦኤ የኦሮምኛ ክፍል ባልደረባችን ለሶራ ሀለክ ይነግረውታል። እነሱ ያወጁት የኢትዮጵያ መንግስት በኦሮሞ ላይም ይሁን በሰላማዊ መንገድ ወጥተው መብታቸውን በጠየቁ ሰዎች ላይ የተፈጸመውን ግድያ፣ ድብደባ እንዲሁም የሚደርስባቸውን የመብት ረገጣ ጥሰት በወጣትም ሆነ በተለያዩ ሰዎች ቤት ከአግባብ ውጭ እየገቡ ቤት የሚበረብሩበት ህገወጥ ድርጊት እንዲቆምና ለተሰውት ማለት ለተገደሉት ደግሞ የሐዘን ቀን እንዲሆን ነው። በውስጥም ሆነ በውጭ አገር እንደዚሁም በቃሊቲ እስር ቤት የሚገኙ እስረኞችም በተለይም እኔ የምወከላቸው ጸጉራቸውን በመላጨት ሐዘን ተቀምጠዋል፣ ጥቁር ለብሰው ይህን ደግሞ ከተሰባሰባችው ከነቤተሰቡ ቤተሰቡ ከዘመዶቻቸው ተረድቻለሁ። ቦሌ ቡልቡላ የሚገኙ እስረኞችን በተለይም እኔ የመወከላቸውን ሄጄ አይቻለሁ። ተላሽተዋል። ጸጉርን በመላጨትና ጥቁር ልብስን በመልበስ ከተሳተፉት ብዙ አርቲስቶች መካከል አንዱ አብዲ ኑሪሳ ይባላል። የፖለቲካ ተቀናቃኞች፣ ሴትና ወንድ አርቲስቶች፣ ሌሎችም ይገኙበታል። አብዲ አርቲስት አብዲ ኑረሳ አባላለሁ። እዚህ በአሜሪካ ነገር ቨርጂኒያ ስቴት ነው የምኖረው። እንደሚታወቀው እነ በቀለ ገርባና ደጀኔጣ ፋውል ባናሊሳ የተለያዩ የኦሮሞ ፖለቲካ እስረኞች በቅሊንቶ እስር ቤት ውስጥ ሆነው አሁን በቅርቡ ያስተላለፉልን የሶስት ቀን ሀዘን መግለጫ አለ እሱን መርህ በማድረግ ያው ከምንችለው ጀምረን ፀጉር በመላጨት ጥቁር በመልበስ የተሰዉ ሰማዕታት ቤተሰብ በመሄድ ሀዘናቸውን ግለጹ በሚለው መርሆ መሰረት እኔም ጸጉሬን ተላጥቼ ጥቁር ለብሼ የእነሱን ትዕዛዝ ለማክበር ወስኜ ያንን ድርጊት አድርጌ ያለው ማለት ነው። አዎ እዚህ ዲሲ ውስጥ ቀጥታ ቤተሰቦቻቸውን ያጡ ሰዎች አሉ። እነሱ ጋርም በመሄድ እነሱን ለማጽናናት በዝግጅት ላይ ነን። ያው ትናንትና ነው ዛሬ ከዛሬ ነው የሚጀምረው ይሄ ስራ። ስለዚህ ወደዛ ለመሄድም በዝግጅት ላይ ነን። ቨርጂኒያ አካባቢ የሚኖሩ ብዛት ሮሞች፣ እስፔሻሊ ወጣቶች ተሰባስበን አንድ ላይ ነው ያደረግ ነው ይህንን ድርጊት እና አይም ሹር ሌሎችም ያሉበት አካባቢ ይህንን ድርጊት እያደረጉ እንዳሉ በሶሻል ሚዲያ እያየ ነው ያለው ያለ ነገር ስለሆነ ሰው በሙሉ የተሰማማና ና ይህንን ድርጊት በተባለው መሰረት እየፈጸመ ነው። ሀዘንተኞቹ መንግስት በዜጎች ላይ የሚያደርሰውን ግድያ፣ እስራትና አፈና ያቁም ሲሉ መጠየቃቸውን ሶራ ሀለኬ አድርሶናል።